ቤተኞቹ ተመልሰዋል። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ደንበኞች ናቸው። የውይይታችን ትኩረት በአግባቡና በማወቅ ለጥቅም ሲውል መጠነ ሰፊ አይነተኛና አዎንታዊ ሚና የሚጫወተው አንዳንዴም በተለይ የማኅበራዊ መገናኛ ብዙሃኑን ከጨመርን አሁን አንዳንዴ እንዲህ እንዳሁኑ አሉታዊ ሚና ሲጫወት ማየት ብዙም ሩቅ አይሆንም። በመጪው የኢትዮጵያ የአገርና ሕዝብ ጣ መገናኛ ብዙሃኑ ሊጫወቱ ስለሚችሉት ሚና የአሜሪካ ድምፅ ለ2020ና ከዚያም ባሻገር ስለሚያቀናበት አቅጣጫ የምናወጋለን። በጋዜጠኞች የጠረጴዛ ዙሪያ ውይይታችን የአሜሪካ ድምፅ የአፍሪቃ ዋና ክፍል ዲሬክተር አቶ ንጉሴ መንገሻና የአማርኛ ኦሮምኛና ትግርኛ ፕሮግራሞች መርሀይ ኤዲተር ዝታበላቸው እዚህ ስቱዲዮ ይገኛሉ። አቶ ንጉሴ ከዚህ ቀደም ቶሎ ቶሎ እናገኝህ ነበር፣ በብዙ ውይይቶቻችን የምትሳተፍ ነበር። ቆየት ብሎ አልካገኘን። እንዳውም አሁን ጋዜጠኛ ነህ ብለህ እዚህ ማቅረብ ነው የገረመኝ። እኔ ስራ ከተውኩት እኮ የአንድ ሰው እድሜ እየሆነ ነውና፣ አንዴ ጋዜጠኛ ከተሆነ እድሜ ልክ ጋዜጠኛ ነው። አዲስ አበባ ሄዳችሁ ጋዜጠኞቻችንና አሰልጠናችሁ ስትመጡ ድምጻችሁን ከረጅም ጊዜ በኋላ ያገኙ ይመስለኛል። ያን ሀልም አራክም በመግቢያዬ እንደጠቆምኩት አመቱን የተንተራሰ ነው ይሄ ውይይት። ሁለት ካላንደር ያለን ሰዎች ነን እና አውሮፓውያኑ የቀን መቁጠሪያ ሀያ ሀያ የአዲስ አስርት መጀመሪያም ነው። ሀያ ሀያ ደግሞ የብርሃን የአይን ሐኪሞች የሚጠቀሙበትን የአንድን ሰው አጥርቶ የማየት ችሎታ ማሳያ ነውና ሀያ ሀያ አመቱም ይሄንኑ ተመስሏልና በዚሁ መንፈስ የመገናኛ ብዙሃኑን አቅም መገናኛ ብዙሀን ሊኖራቸው ከሚችላ ሚና ጋር እንትን ያህል የተሳካ ነገር ይሰራል የሚለውን ምዘና ለማድረግ የኢትዮጵያ የመገናኛ ብዙሀን ምህዳር ምን ይመስላል፣ የአሜሪካን ድምጽ የዚህን ያዝነውን አመት ውጥን ትልሞችና አቅጣጫ በማየት ጣቢያው ከሚደርሳቸው አድማጮችና ተመልካቾች ዘንድ ሊጫወት ስለሚችለው ሚና እንነጋገር። አቶ ንጉሴ በተለይ አንተ በምትመራው የአፍሪካ ዋና ክፍል የተለያዩ ሀገሮችን ልምድ ጨምረህ ያለውን ሁኔታ ብንመለከት፣ እንዳልከው እኔ በምመራው ዲቪዥን ወይም በአፍሪካ ቋንቋዎች ዋናው ክፍል ብጀምር ስራዬም ስለሆነ የሚመለከተኝ ከዚህ ክፍል ከአፍሪካ ክፍል ማለት ነው። በድምሩ አስራ ሰባት ቋንቋዎች ነው የምናስተላልፈው በሬዲዮ በቴሌቪዥን እና ሶሻል ሚዲያ ማለት ነው። ጠቅላላው ቪኦኤ በአለም የሚያሰራጨው በአርባ አምስት በሚሆኑ ቋንቋዎች ነው ከዛ አስራ ሰባቱ ከዚህ ክፍል ከዚህ ከአፍሪካ ክፍል ከአፍሪካ ዲቪዥን ወይም ከአፍሪካ ክፍል ነው የሚመነጩት እና በእውነት ይህም በነገር ላይ ሰውን እንኳን ለአዲሱ ዓመት አይደለም አደረሳችኋለሁ የምለው እንኳን ለሀያኛው ሀያኛው አደረሳችሁ ነው የሚለው። ምክንያቱም እንዳልከው ሀያ ሀያ ደስ ትላለች ጥሩ የተስተካከለ እይታም የሚገልጽ ቁጥሮች ስለሆኑ እንዳልከው ከዓይን ሐኪሞች አንጻር በጣም ደስ ስለሚሆን እንኳን ለሀያኛው ሀያኛው አደረሳችሁ ነው የምለው እና በዚህ ዓመት እኛ አሁን ከምትሰራው ሌላ ብዙ እቅዶች አሉን። አውሮፓውያን ዘመን አቆጣጠር በዚህ አዲሱ ዓመት ለምሳሌ አንዱ ትልቁ እቅዳችን የሀውሳ ሰርቪስ በየሳምንቱ አስራ ሰባት ሚሊዮን የሚሆን አድማጭ ያለው ነው ትልቅ አድማጭ ያለው ፕሮግራም ነው። እና ስለዚህ እሱን የማስፋት እቅድ ነበረን። አሁን እያሰፋን ነው። ተጨማሪ ሰው ቀጥረንላቸዋል። ሬዲዮ ፕሮግራም ነበራቸው። አምስት የተለያዩ ፕሮግራሞች ነበራቸው። እና እነሱም በሙሉ እያንዳንዳቸው ከአድማጮች ምርምር ጋር ኦዲየንስ ሰርቬይ ጋር የአድማጭ ምላሽ ገምግማቸው እሱ ሁሉ ተገምግሞ ፕሮግራም ለውጥ አልጠዋል አዲስ ፕሮግራም ነው የፈጠሩት። ይህንም ሲያረጉ ደግሞ የናይጄሪያ ሕዝብ የኒጀር ካሜሩን፣ ጋና እዛ ነው አድማጭ ያላቸው ከእለት ዕለት ህይወቱ ጋር የተያዘ ፕሮግራም ምንድን ነው የሚል በዛ መልክ ነው ፎርማቱን ያወጡት። እና በጣም ጥሩ ፕሮግራም ቴሌቪዥን፣ በሳምንት አንድ ብቻ ነበረ የሚኖራቸው። አሁን አምስት ቀን ከሰኞ እስከ አርብ ቴሌቪዥን ይኖራቸዋል። ሶሻል ሚዲያ ቲምም እንዲሁ ሰው ኃይሌ እንዲሁ ሊያደርግ የተዘጋጀ ፕሮግራሙን ልክ ባልኩ አይነት ውይይት እያካሄደ ነው ፕሮግራሙ ለመለወጡት ሰው ኃይሌ ከመቶ ሚሊዮን በላይ ፖቴንሻል አለው። አድማጫቸው የዛ ና ያደርስም ግን ምስራቅ አፍሪካን እና ማካከላዊ አፍሪካን ከወሰድክ ወደ መቶ ሚሊዮን የሚጠጋ ህዝብ ስዋሂሊ ይናገራል፣ ቋንቋ ስለዚህ ትልቅ ፖቴንሻል አለሁ። በተለይ አሁን ዲያርሲ ኮንጎ ከዚ በፊት ሶ ሃይል የሚነገር የማይመስለ ነበር፣ ብዙ አድማጫ አላቸው እዛ። ስለዚህ እነሱም ተመሳሳይ ለውጥ እያደረጉ ነው። ወደ ሆርን ኦፍ አፍሪካ አማርኛ፣ አፋን ኦሮሞ፣ ትግርኛ ስንመጣ ደግሞ ብዙ ውይይት አካሄዳቸው በመላችሁ፣ የለውጥ እቅድ አላችሁ፣ የማስፋት እቅድ አላችሁ፣ በቅርብ ጊዜ ውስጥ አማርኛም አፋን ሮም ትግርኛ፣ ሰፍቶ ሬዲዮ ፕሮግራም ደግሞ ሶሻል ሚዲያውም እንዲሁ ብዙ ነገሮችን በሚያካትት መንገድ ተስፋፍቶ እንዲያውም ደግሞ የቴሌቪዥን ፕሮግራም በመጠኑ ቢሆን የምንጀምርበት ዕድል በዚህ አመት ይኖራል ብዬ ነው ማስበው። እነዚህ አጭር ከሆኑት ዕቅዶች ናቸው። ከዛ እንግዲህ ስለ እንግሊዝኛ ማውራት እችላለሁ። ስለ ኬንያ፣ ሩዋንዳ ስለ ሶማሌ ማብራት እችላለሁ። ግን ቢያንስ እነዚህን ከወሰድ በዚህ አመት ያሉን ሰፋፊ ዕቅዶች ናቸው። ኢትዮጵያ ውስጥ ደግሞ የሚመጣው ምርጫ፣ ኢትዮጵያ ውስጥ ብዙ ለውጦች የተካሄዱ ነው። ብዙ ፈተናዎችም ጎን ለጎን አሉ። ስለዚህ ይህንን በሚመለከት ደግሞ ይሄ ፕሮግራም ትልቅ አላፊነት ስላለው በጣም መስፋቱና ሁሉን ያካተተ ዝግጅት ለማቅረብ መቻሉ በጣም አስፈላጊ ነው። በዚህ ወቅት በተለይ ታሪካዊ ወቅት አቶ ንጉሴ ተስፋ የሚሰጥ ጭምር ነው። በተለይ ደግሞ የኢትዮጵያ የሚከታተሉ አድማጮች ያን ተስፋም የሚይዙ ብዙም የሚጠብቁ ይመስለኛል ትዝታ በአንቺስ በኩል አቶ ንጉሴ እንደጀመረው የየክፍሉን ካየም በኋላ የኢትዮጵያን የመገናኛ ብዙሃን ምህዳር እንቃኛለን ምንድን ነው አንቺስ የሚታየሽ እንግዲህ ይሄ እቅድ ከወጣ ወራት ሆኖታል እንደምታቋሉላ ለረጅም አመታት ከኛ ጋር የሰሩ ሁለት ባልደረቦቻችን አዲሱና ሰለሞን ጡረታ ከወጡ በኋላ ከዚያም በፊት ደግሞ ቀደም ብሎ ሌላ ክፍት ቦታ ነበረ እነኚህ እስተሚሟሉ ተጨማሪ ሰዎች እስተሚቀጠሩ ሲዘዋወር ነበር ይሄው አቶ ንጉሴ አጠገባችን ይገኛል ሊያርመኝ ይችላል እና ፕሮግራሞቹ እያንዳንዳቸው አማርኛ በእጥፍ ሊጨምር አፋን ኦሮሞ በእጥፍ ሊጨምር እንዲሁም ትግርኛ በእጥፍ ሊጨምር የጋቢና ፕሮግራማችንም ወጣቶች ላይ ከፍተኛ ትኩረት አድርጎ በእጥፍ ሊጨምር ነው እቅዱ እና እቅዱ እንግዲህ በሀያ ሀያ እንደሚሳካ እንተማመናለን። በተለይ የወጣቶች ፕሮግራም አብዛኛው የኢትዮጵያ ሕዝብ ወጣት ከመሆኑም የተነሳ በአሁኑ ጊዜ የሚካሄዱ ነገሮች ወይንም ጉዳዮች በሙሉ ከወጣቱ ጋር የተያያዙ ንቅናቄዎች እንደመኖራቸው መጠን ፕሮግራማችን በሚሰፋበት ጊዜ አዎንታዊ ሚና ይጫወታል የሚል እቅድ ነው ያለን። አንተም እንደምታውቀው ሁላችንም ተባብረን ነው ከአቶ ንጉሴ ጋራ ፕሮግራሙን እየነደፍ ነው ያለ ነው። ሌላው እንግዲህ በናፍቆት የምንጠባበቀው ኢትዮጵያ ውስጥ ሊካሄድ የታቀደውን ስልጠና ነው። ባለፈው አመት በጣም ጥሩ የተሳካ ስልጠና አድርገናል። ለጋዜጠኞቻችን በኢትዮጵያ ዙሪያ ላሉት እና አሁንም ደግሞ ከምርጫ ጋር በተያያዘ የእርስ በርስ ግጭት ሲኖር አይበለው፣ እግዚአብሔር እስከ ዛሬ ድረስ ያለውም እንዳለ ሆኖ ግጭት እንዴት ነው የሚዘገበው፣ ምርጫ ፍትሐዊና ሚዛናዊ መሆኑ እንዴት ነው የሚዘገበው? የሚሉትን ነገሮች ለጋዜጠኞቻችን እንዲሁም አቶ ንጉሴ እንዳለው ለመንግስትም ቢሆን ለሌሎች አገር ውስጥ ላሉት መገናኛ ብዙኃን ለመስጠት እቅድ አለ። እንግዲህ በፊታችን ሚያዝያ ወር፣ አዎ አይደለም፣ ቁጥራችን ትንሽ የተገደበ ሊሆን ይችላል። ምክንያቱም እኛ ከዚህ በፊት ሁለት አዲስ አበባ አንድ መቀሌ ነበር። አሁን ግን አስራ አራት የሚሆኑ ዘጋቢዎች ነው ያለን። እነሱ በሙሉ ይህን እድል ማግኘት አለባቸው። ከዛ ደግሞ ሜይቢ ከአስር እስከ አስራ አምስት ደግሞ ከመንግስትና ከነጻ ሚዲያ አውታሮች እድል በስልጠናው የመሳተፍ አለው። ስልጠናው በጣም በጣም በጣም አስፈላጊ። እንደምታውቁት ይሄ ሙያ እንደ ማንኛውም ሙያ ሰው ሁልጊዜ እደግማለሁ እኔ ሐኪም ለመሆን ሄዶ ትምህርት ቤት መማር አለበት። አስተማሪ ለመሆን መሐንዲስ ለመሆን ትምህርት ቤት መማር አለበት። ይሄም ሙያ ቀጥታ ትምህርት ይጠይቃል። ዛሬ እንደውም የሚያሳዝነው ሶሻል ሚዲያ መጥቶ ሁሉ ጋዜጠኛው አንዳንድ ጊዜ የፌስቡኬን አምድ ስከፍተው የማላያ አይነት ጉድ የለም እና አንዳንድ ጊዜ ያመኛል ማለት ነው። ደግሞ ጋዜጠኛ ስቶኝ ሙያውን ምስል ጊዜ ሰሪበት ሙያው ደግሞ ምን ላይ ተመስርቶ መስራት እንዳለበት ሀቅ ላይ ተመስርቶ፣ ፌር በሆነ መንገድ፣ ሚዛናዊ ትክክለኛ በሆነ መንገድ፣ ሁለገብ በሆነ መንገድ መቅረብ ያለበትን ስነ እና ተግባር ስለምታውቀው ያን ስትሰማ እና በተሻለ መጠን ጋጦኞቻችን ሌላውን ስልጠና የምንሰጣቸው ማለት ነው። በዚህ ረገድ የሰለጠኑ እንዲሆን በሶሻል ሚዲያ የፕሮግራም ዝግጅት ማቅረብ፣ በቴሌቪዥን በሬዲዮ ካሜራ ይዞ ሄዶ ቪዲዮ ማንሳት፣ ኤዲት ማድረግ፣ ያን ደግሞ ዌብሳይት ላይ ፖስት ማድረግ ወይንም እንዲወጣ ማድረግ፣ እነዚህ ሁሉ የተቀነባበሩ የተዘጋጁ ትምህርቶቻቸው የሚሰጡት በነገራችን ላይ የዛሬ አመት ገዳማ ከዓመት በላይ ሆነው የናይጀሪያ ኤሌክሽን ፕሬዚዳንት ቡሀሪ ተመልሰው የተመረጡበት ምርጫ ስለ ከማካሄዳችን በፊት ልክ የዚህ አይነት ውይይት አንድ ቡድን አቡጃ ልኬ አሰልጥነዋል። እና የሚገርማችሁን ውጤቱ ኤሌክሽኑን በደንብ በሚገባ ነበረው ምርጫውን መዘገበቻ ነው። ፌስቡክ ብቻ፣ ፌስቡክ ላይቭ፣ ፌስቡክ ቀጥታ ስርጭት አንድ መቶ ሀያ ሶስት የሚሆኑ ስርጭት ነው ያደረጉት። ከተለያዩ ከተሞች ማለት ነው ነ ሶስት ስርጭቶች ላይቭ ፌስቡክ በፌስቡክ ብቻ ነው። ከዛ የቴሌቪዥን ካቨሬጅ ነበር፣ ዘገባ ነበር፣ የሬዲዮ ዘገባ ነበራቸው ላይቭ። ከዛ እያንዳንዱን ተወዳዳሪ እጩ ተከታትለው ይዘግቡ ነበር፣ ራዳያቸው ሳይቆር ፕሮግራማቸውን ማስታወቅ ሳያቀር፣ እነሱን ኢንተርቪው በማድረግ ሳይቀር። ኢትዮጵያ ውስጥም ይሄን ነው ዱፕሊኬት የምናደርገው፣ የዚህ ነው ዝግጅት የምናደርገው። አቶ ንጉሴ ይህን ምሳሌ የሚከተል በኃላፊነት አዘጋገብን አንስተሃል። ወዲሁም በኢትዮጵያ መጪ ጊዜ ምርጫ አለ። ቀኑ እየተቀያየረም ቢሆን አሁን በነሐሴ ወር እንደሚካሄድ ይጠበቃል። እኛ ደግሞ እንደ ዓለም አቀፍ መገናኛ ብዙኃን የአሜሪካንም፣ የሌሎች በዓለም ዙሪያ ያሉ ዘገባዎችን፣ ትኩስ ዜናዎችን እናቀርባለንና በዩናይት ስቴትስም ከፍተኛ ለውጦች ያሉበት ጊዜ ነው። ምርጫም በሚቀጥለው አንድ ዓመት ውስጥ ይካሄዳል። እነኝህን ሁሉ በብቃት መዘገብ ስልጠናውንም በቀጥታ ከመስጠቱ ባሻገር በምንሰራውም ስራ ሌሎች በሀገር ውስጥ የሚታዩ ቅድም ያየሃቸውን ድክመቶች እንዲሻሻሉም ተጽዕኖ ማድረግ እድል ይሰጣልና በሱስ በኩል ምን ተስፋ ይታይሃል በስራ ማሳየት በሚደረጉ ነገሮች ራሱ በሀላፊነት እንዴት እንደሚዘገብ በማሳየት አንደኛ ሁልጊዜ የምንዘግበው ዜና ሀቅ ላይ እውነታ ላይ የተመሰረተ መሆን አለበት ያ ዜና ደግሞ ሚዛናዊ መሆን አለበት ሌላ አቅጣጫ ያለው ወሬ ሊኖር ይችላል ሌላ አስተያየት ኖሮ ይችላል ሌላ አይነት ሪአክሽን ከሌላ በኩል ሊኖር ይችላል። ስለዚህ ሁሉ አካቶ ማቅረብ በጣም አስፈላጊ ነው። አንድ ሱ ነው። ከዚያ በተረፈ ግን ጋዜጠኛ ሆኜ እና እናንተ እዚህ እዚህ ውስጥ ጉዳይ የለንም። ከመንግሥት ከመንግስት ጋር ማብረን ደጋፊዎች መሆን አንችልም። ከተቃዋሚ ጋር ደጋፊ መሆን አንችልም። የዚህ ብሔር ተሟጋች መሆን አንችልም። የዛኛው ብሔር ተቃዋሚ መሆን አንችልም። የዚህ ሃይማኖት ደጋፊ፣ ያንን ሃይማኖት ተቃዋሚ መሆን አንችልም። ጋዜጠኛ ሲባል ኒውትራል የሆነ ግራውንድ ማይነት ማያዳላ ሆኖ መቆም አለበት ማለት ነው አቋም የለኝም። ለብሔር ያልቆረቆር ማለት አይደለም፣ ለሃይማኖት ያልቆረቆር ማለት አይደለም፣ ለሀገር ያልቆረቆር ማለት አይደለም። ስራ ላይ ግን ይሄ ሊመጣ አይችልም። የእኛ ታማኝነት ንጹሕ ለሆነ ሀቅ ላይ ለተመርኮዘ ጋዜጠኝነት የእኛ ታማኝነት መሆን አለበት፣ ለሚያደምጠን ሕዝብ። የሚያደምጠን ሕዝብ በፍጹም ያልተበረዘ ንጹሕ የሆነ ሚዛናዊ ዜና አግኝቶ ትክክለኛ ፍርዱን ሕዝቡ እንዲሰጥ የማድረግ ችሎታ ነው። እኛለን ሜሴንጀር ነው፣ ትልቋላ ነው። እንዲህ አይነት እኮ አዘጋገብ ለሕዝብም ክብር ነው። አመኔታ መስጠት ነው። በኛ የተጀመረ ሳይሆን ራሱ መርሁ የነጻ ጋዜጣ መርህ የተመረኮዘው ህዝብ አዋቂ ነው፣ ህዝብ ይዳኛል፣ ህዝብ ያውቃል፣ ይወስናል በሚለው ላይ ነው የተመረኮዘው። እኛ ወስነን አይደለም ለህዝብ የምናቀርበው። ሁሉንም የተባለውን ነገር አጠናቅረን ለህዝብ እናቀርባለን። ህዝብ ዳኛ ነው። ቅድም ለነሳው ጥያቄ አሁን ለምሳሌ የአሜሪካን ኢሌክሽን አልከ። በጣም ጥሩ ነው። እንደውም በጣም አሻሚ፣ ብዙ ክርክር፣ እንደውም ፕሬዚዳንቱን አሁን ከስልጣን ላይ ለማውረድ ኢምፒችመንት፣ ፕሬዚዳንቱን ከስልጣን የማውረድ ፕሮሴስ ሴኔት ውስጥ ተካሄደ ነው። ያን ሁሉ እንዘግባለን ነው። ሰሙን የምንሰማው ዴሞክራቶች የሚሉትን ነው። ከነገ ጀምሮ ሪፐብሊካኖች የሚሉት አቋም ይኖራል። ፕሬዚዳንቱን የሚደግፍ አቋም ይሆናል። እሱን እኛ ሚዛናዊ በሆነ መንገድ ሚስተር ትራምፕ፣ ፕሬዚዳንት ትራምፕ መብት የላቸውም። እኛ ይህንን ብቻ አቅርቡ ማለት እሳቸውን እስካሁን ድረስ እየወቀሱ በፍርድ ከዚህ በፊት ጥፋት ተደርጓል እና መረጃ አለን ብለው ያቀርቡትን ዴሞክራቶች በሙሉ ስናቀርብ ነው የቆየ ነው። ሪፓብሊካኖችም ያደርጉት እንደዚህ ነው። ኤሌክሽኑ ሲመጣ ሪፓብሊካን የራሳቸው ጉባኤ አላቸው ኮንቬንሽን፣ ዴሞክራቶች የራሳቸው ኮንቬንሽን አላቸው። እያንዳንዱ ቋንቋ ከዚህ ይወክላል ሄዶ ይዘግባል። ዲቤት ይካሄዳል። በፕሬዚዳንት ደረጃ በቫይስ ፕሬዚዳንት ደረጃ ክክል ይካሄዳል። እሱንም እንዲሁ ሳናደላ ትክክላዊ በሆነ መንገድ ነው ማቅረብ ያለብን። ኢትዮጵያ ውስጥ ሄደን ስንሰራ ከዚህ የተለየ ስራ ልንሰራ እንችላል። የአሜሪካ ድምፅ ራዲዮ ጋዜጠኞች ነ የኢትዮጵያ ጋዜጠኞች አደለ ነገራችን የአሜሪካ ድምፅ ጋዜጠኞች በነገር ላይ ኢትዮጵያ ሄደን ስንሰራ ከዚህ የተለየ ስርዓት አንቀጥልም ሳናደላ ለመንግስት ሳንል፣ ለተቃዋሚ ሳንል፣ ለዚህ ብሔር ሳንል፣ ለዛ ብሔር ሳንል ትክክለኛ በሆነ መንገድ መስራት ነው ያለ አቶ ንጉሴ። ዋናው ኮርኳሪ ቦታ ጋር ደርሰናል። እዚ ልምጣና ተያያዥ ጥያቄዎችን ለወርወር። አንደኛ በመገናኛ ብዙሀን የሚቀርቡ የተዛቡና ኃላፊነት የጎደላቸው ዘገባዎች አብዛኛውም ሙያቸው ባልሆኑ ሰዎች ቀደም ብሎ አቶ ንጉሴ ያሳምማል ብሎታል። በእርግጥም የሚያሳምም በዘፈቀደ የሚነገር ነገር በማህበራዊ መገናኛ ብዙሃን በሰዎች ህይወት ላይ አደጋ ሲደቅንም ተመልክተናል። የመገናኛ ብዙሃንን ይዞታ በመደበኛውም በማህበራዊ መገናኛውም ያለውን ሁኔታ በበኩልሽ ፊት ገመግሚ። አድማጮች፣ የጋዜጠኞች የጠረጴዛ ዙሪያ ውይይታችንን አልተቋጨም። ተከታዩን ክፍል ሁለት ላይ ያገኛለሁ።